Kah, okay, <tiny Jazz> Betul, በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሰሜን አሜሪካና ኒውዮርክ አካባቢ ሊቀ ጳጳስና የቅዱስ ሲኖዶስ አባል በቅድሚያ እንኳን ለጥምቀት በዓል አደረሶ እንላለን ከኤስቢኤስ አማርኛ ፕሮግራማችን የጥምቀትን በዓል ምክንያት በማድረግ በዚህ በምስራቅ አውስትራሊያና እንዲሁም በዓለም ዙሪያ ሆነው ለሚሰሙት አድማጮቻችን የእንኳን አደረሳችሁ መልእክቶትን ያስተላለፉ ዘንድ ጋብዘኖታል። መንፈስ ወመንፈስ ቅዱስ አዶ አምላክ አምላካችን እግዚአብሔር በምሕረትና ና በሽርነት በይቅርታ ጠብቅህ ይህንን ጊዜ እንድንደርስበት በዚህ ሰዓት ደግሞ በዓለ ጥምቀቱን እንድናከብር ስለረዳህንና አብረንም ስለሆንክ እናመሰግናሃለን። ዓመቱን የሰላም የፍቅር ዓመት አድርግልን። እንደገና በዓሉንም የበረከት በዓል አድርግልን። ኢትዮጵያውያን ወገኖቻችን በዓለም ዙሪያ ያላችሁ እንኳን ለሁለት ሺህ አስራ ሶስት በዓለ ጥምቀት በሰላም አደረሳችሁ አደረሰን እንላለን። እግዚአብሔር አምላካችን በዓሉ የበረከት የሰላም በዓል ያድርግልን። ጥምቀትን ስናስብ ሶስት ትልልቅ ነገሮችን እናስባለን። አንደኛው ምሕረት ነው። ሁለተኛው እውቀት ነው። ሶስተኛው ፍቅር ነው። በዚህ በወንጌላቱ በማቴዎስ ወንጌል፣ በማርቆስ ወንጌል፣ በሉቃስ ወንጌል የተገለጹትን ሀሳቦች ስንመለከት ይህንን ነገር እንረዳለን። በዚያ ወራትም ኢየሱስ ከገሊላ ናዝሬት ወጥቶ ከዮሐንስ በዮርዳኖስ ወንዝ ተጠመቀ። ወዲያውን ከውኃው በወጣ ጊዜ ሰማያት ሲቀደዱ መንፈስም እንደ ርግብ ሲወርድ አየና። የምወድህ ልጄ አንተ ነህ፣ በአንተ ደስ ይለኛል የሚል ድምጽ ከሰማያት መጣ የሚለውን ቃል ስናነብ ይህ ሰማያት ተቀደዱ የሚለው ነገር ምሕረት ከሰማይ ለሰው ልጅ እንደመጣ ነው። ጌታችን ኢየሱስ ክርስቶስ በሰዎች መካከል ሲገኝ እሱ ፍቅር ነውና፣ እሱ ምሕረት ነውና፣ እሱ አዳኝ ነውና አዳኝ ድህነት በሰው ልጆች መካከል ስጋ ለብሶ በሰው ሰው ሆኖ ተገልጧል ማለት ነው። ማቴዎስ በበኩሉ ከተጠመቀ በኋላ ወዲያው ከውሃ ወጣ፣ እነሆም ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየ። እነሆም ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይሄ ነው አለ። በማለት እግዚአብሔር ደስታውን የገለጠበት መሆኑን የሚያስረዳ ነገር ነው። እነዚህን ሁለቱን ስንመለከታቸው ይሄ የጥምቀት ሁኔታ እጅግ ጥልቅ በሆነ በወንዝ ውስጥ የሰው ልጅ ጥልቀት የሰው ልጅ በመከራ ውስጥ መኖሩን የሚገልጽ ሲሆን በዚያ በመከራ ውስጥ መካከል የእግዚአብሔር ምሕረት መገለጡን የሚያሳይ ነው። ስለዚህ ጥምቀትን ስናከብር ምሕረት መደረጉን የእግዚአብሔር ምሕረት የእግዚአብሔር የምህረት አዋጅ የእግዚአብሔር የይቅርታ አዋጅ የእግዚአብሔር የማዳን አዋጅ መሆኑን ነው የምንሰማ። ከዚያ ቀጥሎ ያለው እውቀት የሚለው ነው። ጌታ እግዚአብሔር አብ በሰማይ ሆኖ የምወደው ልጄ ይህ ነው፣ እሱን ስሙት የሚል ነገር ነው። መስማት ከእውቀት ጋር የተገለጠ ነገር ነው። የእግዚአብሔርን ቃል ስንሰማ እና ስናውቅ አብረውት ይደረጋል። ዛሬ በዘመናችን ያለው ከባዱ ነገር የሰው ልጅ ከእውቀት መራቆቱ ነው። በተለይ በኢትዮጵያውያን መካከል የእውቀት በእውቀት ላይ ይሄ እውቀት የምንለው ነገር በወረቀት የሚደረጉ እውቀቶች አይደሉም። የልብና የአእምሮ እውቀት የዊዝደም የሚለው ነገር ነው። እሱን ነው ጌታችን ኢየሱስ ክርስቶስ ይዞ የመጣው ይሄ ሰማያዊ እውቀት የምህረት ሰማያዊ እውቀት፣ መንፈሳዊ እውቀት፣ መንፈሳዊ መገለጥ የሰውን ልጅ ተብትቦ የያዘው የኃጢአት ድንቁርና፣ በዚህ ክርስቶስን በመስማት የሚገለጥ እውቀት ነው። ስለዚህ ሁለተኛው ለሰው ልጅ የተሰጠው እውቀት ነው። ምክንያቱም ይሄ እግዚአብሔርን የማወቅ ምስጢር በኃጢአት ምክንያት ተወስዶ ነበረ። እግዚአብሔርን የማዳመጥ ምስጢር በኃጢአት ምክንያት ተወስዶ ነበረ። በዚያ ፈንታ የኃጢአት ድንቁርና ነበር በሰው ልጅ ላይ የነበረው። ስለዚህ አሁን ጌታችን ኢየሱስ ክርስቶስ በምድር ላይ ሲመጣ ዋና ስራው ማስተማር ነው። እሱን ስሙት አለ እግዚአብሔር አብ እሱን አድምጡት አለ። በሌላ በኩል የእኛ አባት ቅዱስ ያሬድ እንዘ ስውር ምንሄነ ይዜት ክሱ ተኮነ ነው ምለው ከእኛ ተሰውሮ የነበረው አዎ፣ እሱ የማይታየው የማይጨበጠው የማይጣ ዛሬ ተገለጠ፣ ማለት ታወቀ፣ ተረዳ፣ ታየ ማለት ነው። ስለዚህ ሌላው የዚህ የጥምቀት ጉዳይ ሌላው አስተርእዮ መታየት፣ መገለጥ፣ መታወቅ ማለት ነው። ስለዚህ ሁለተኛው እውቀት ነው። ሦስተኛው ፍቅር ነው። በዮርዳኖስ በጥምቀት የተገለጠው የምወደው ልጅ በመካከላችሁ ነው ማለት ፍቅር በመካከላችሁ ነው። አንድነት በመካከላችሁ ነው። መከባበር በመካከላችሁ ነው የሚል ነው። ስለዚህ የክርስቶስ ሰው መሆን ዋና መሰረቱ የእግዚአብሔር ፍቅር ነው። እንግዲያውስ ወገኖች፣ እነዚህ እነዚህ ነገሮች ዛሬም ለእኛ አስፈላጊዎቻችን ናቸው። እነዚህ ምህረት የሚባለው እውቀት የሚባለው ፍቅር የሚባለው በተለይም ለኢትዮጵያውያን ዛሬ ያስፈልገኛል። ምህረት፣ የይቅርታ ሰዎች ልንሆን ይገባል። እውቀት፣ የማስተዋል የጥበብ ሰዎች ልንሆን ይገባል። ፍቅር፣ እርስ በርሳችን መደጋገፍ አንዳችን ለሌላ በተለይ አሁን በዚህ በሀገራችን የምንሰማው ሰዎችን በጭካኔ የማረት የማፈናቀል፣ ሰዎችን በምድር ላይ እንዳይኖሩ የማድረግ የጭካኔ መንፈስ ምሕረት የሚያስፈልገን ነገር ነው። ፍቅር የሚያስፈልገን ነው። ስለዚህ ጥምቀትን ስናከብር እነዚህ ሶስት ነገሮች እያሰብን ከእግዚአብሔር የተሰጡን መሆናቸውንና እኒያን የተሰጡንን ደግሞ በክብርና በማስተዋል እንድንተገብራቸው ያስፈልጋልና በዓሉ የሰላም የፍቅር፣ የይቅርታ በዓል እንዲሆን እመኛለሁ። አምላካችን እግዚአብሔር ሀገራችን ኢትዮጵያን፣ ሕዝባችን፣ ዓለምን ሁሉ በይቅርታው፣ በምሕረቱ በቸርነት ይጎብኝልን። እናንተንም ስለሰጣቸውን እድል እናመሰግናለን። እግዚአብሔር ይባርክልን። ብፁዕ አቡነ ጴጥሮስ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በሰሜን አሜሪካና ኒውዮርክ አካባቢ ሊቀ ጳጳስ፣ እንዲሁም የቅዱስ ሲኖዶስ አባል የዘንድሮውን የጥምቀት በዓል ምክንያት በማድረግ ስላስተላለፉት መልእክት በድጋሚ እናመሰግናለን።